ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚደርሳችሁን የዛሬ ማክሰኞ ሰኔ 27 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ግሬግ በርንስ ነው። ከአዲስ አበባና ከዓለም ዙሪያ የተጠናቀሩ ዘገባዎችና ቅንብሮች አሉን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። ሶማሊያ ውስጥ የተካሄደው የዩናይትድ ስቴትስ ሰው አልባ የአውሮፕላን ጥቃት የአልሻባብ አመጺ ቡድን መሪ የነበረውን አህመድ አብዲ ጎዳኔን መግደሉን ለማጣራት ባለሥልጣናት እየሞከሩ መሆናቸው ተሰማ። አንዳንድ ባለሥልጣናት ሲናገሩ የትናንሰኙ ጥቃት ያነጣጠረው በታችኛው ሸበሌ ክልል ስብሰባ በማካሄድ ላይ በነበሩት በአልሻባብ መሪዎች ላይ መሆኑን ገልጠዋል የዓይን ምስክሮች በበኩላቸው እንደገለጡት የሰው አልባ አውሮፕላን ጥቃቱ መንገድ ላይ ይጓዙ በነበሩት ሶስት ተሽከርካሪዎች ላይ ሆኖ ከነዚህ መካከል ሁለቱ ተደጋግሞ በተተኮሰ ሚሳይል ሲመቱ አንደኛው ተሽከርካሪ አምልጧል ብለዋል። የታችኛው ሸበሌ ገዢ አብዱል ቃድር መሐመድ ኑር ለቪኦኤ ሶማሌኛ አገልግሎት በሰጡት ቃል የአየር ጥቃቱ የደረሰው የአልሻባብ ዋነኛ ምሽግ ከሆነው ሰሜን ባራዌይ ሰባ ኪሎ ሜትር ርቀት ላይ በሚገኙት የሃዋይ እና የሳባሌ ከተሞች መካከል መሆኑን ገልጸዋል። ሰሜናዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በኢቦላ ወረርሽኝ የሞተው ሰው ቁጥር 31 መድረሱ ተገለጠ። የጤና ጥበቃ ሚኒስትሩ ፌሊክስ ካባንጌ ኑምቢ እንዳስረዱት ባለሥልጣናት ኢኳተር ክፍለ ሀገር ዲጄራ ወረዳ ውስጥ የተረጋገጡና የተጠረጠሩ በጠቅላላው 53 የኢቦላ ህሙማንን መዝግበዋል። የኮንጎ ወረርሽኝ ምዕራብ አፍሪካ ውስጥ ካለውና በዚህ ዓመት ብቻ ከ1500 በላይ ሰዎችን ከገደለው በሽታ ጋር ግንኙነት የለውም ተብሎ ይታመናል። የተባበሩት መንግስታት ድርጅት መግለጫ ወረርሽኙ በሰብል ላይ ከፍተኛ አደጋ የጋረጠና የምግብ ዋጋንም ያሻቀበ መሆኑን አመልክቷል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በኢቦላ ክፉኛ ለተመቱት ሶስቱ የምዕራብ አፍሪካ ሀገሮች ሴራሊዮን፣ ላይቤሪያና ግኒ ዛሬ ማክሰኞ ልዩ ማስጠንቀቂያ ይፋ አድርጓል። የደቡብ አፍሪካ ሀገሮች መልእክተኞችና ታዛቢዎች የሚገኙበት አንድ ቡድን ወደ ሌሶቶ እንደሚልኩ አስታወቁ። ትናንት የሌሴቶ ጠቅላይ ሚኒስትር ቶማስ ታባኔ በቅርቡ ሀገራቸው ውስጥ ለተከሰተውና አንዳንዶች የመፈንቅለ መንግስት ሙከራ ላሉት አለመረጋጋት አንድ ሰላም አስከበር ኃይል እንዲላክላቸው መጠየቃቸው ይታወሳል። አንድ የጠቅላይ ሚኒስትሩ ረዳት እንዳስታወቁት ሚስተር ታባኔ ይህን ጥያቄ ያቀረቡት ትናንት ሰኞ ፕሪቶሪያ ውስጥ ከደቡብ አፍሪካ የልማት ማህበረሰብ ሳድቅ ባለሥልጣናት ጋር በተዋዩበት ወቅት ሲሆን ጥያቄውን የተቀበሉትም በዚያው ስብሰባቸው ላይ መሆኑ ተገልጧል። ከአልቃይዳ ጋር ግንኙነት ያላቸው የሶሪያ አማጺያን ያገቷቸውን 45 ፊጂያውያን የተባበሩት መንግስታት ሰላም ጠባቂ አባላት ለመፍታት በርካታ ቅድመ ሁኔታዎችን እንዳስቀመጡ የፊጂ ጦር ኃይል ዋና አዛዥ አስታወቁ። ብርጋዴር ጄኔራል ሞሴስ ቲኮይቶጋ ዛሬ ማክሰኞ እንዳስታወቁት ከሆነ የነርሳው አማጺ ቡድን ስሙ ከተባበሩት መንግስታት የአሸባሪዎች ዝርዝር ውስጥ እንዲሰረዝለት፣ የሰብአዊ እርዳታ ለደማስቆ አካባቢ እንዲላክና በውጊያ ለተገደሉበት ሶስት ወታደሮቹ ካሳ እንዲሰጥ ይፈልጋል። የአማጺው ነርሳ ቡድን የሰላም አስከባሪዎቹን ጎላን ተራራ አካባቢ ያገታቸው ባለፈው አመሱ መሆኑ ይታወሳል። ለዩክራይን ቀውስ መፍትሄ ፍለጋ ሩሲያና ዩክራይን የፖለቲካ ውይይት እንዲያካሄዱ የተባበሩት መንግስታት ዋና ጸሐፊ ባን ኪሙን ጥሪ ያቀረቡ። ሚስተር ባን ጥሪውን ያቀረቡት ዛሬ ማክሰኞ ኒውዚላንድ ውስጥ ቆይታ ባደረጉበት ወቅት ሲሆን ይህም የዩክራይኑ ተገንጣይ መሪ አንድሬ ፑርጊን የተኩስ አቁም እና የእስረኞች ልውውጥ ለማድረግ ዝግጁነታቸውን በገለጡ ማግስት መሆኑ ነው። የተገንጣዮቹ መሪ ፑርጊን ይህን የገለጡት ትናንት ሰኞ ቤላሩስ ዋና ከተማ ሚኒስክ ውስጥ በተከፈተው የመጀመሪያ ዙር ውይይት ላይ መሆኑም ታውቋል። የራስ ከዟ ዶኔትስክ ሪፐብሊክ መሪና አፍቃሪ ሩሲያ ተገንጣዮች የተሻለና ተጨማሪ የራስ ገዝ አስተዳደር ከተፈቀደልን ከዩክራይን ጋር ለመቆየት ፈቃደኞች ነን ማለታቸው ተሰምቷል። በሌላ ዜና ሩሲያ የዩክራይንን ዋና ከተማ ኪቭን በሁለት ሳምንት ውስጥ መያዝ ትችላለች ብለዋል ተብሎ እንደ ቭላድሚር ፑቲን ንግግር የተጠቀሰው የተዛባ አስተያየት ነው ሲሉ የሩሲያ ባለሥልጣናት አስተባብለዋል። የፑቲን ከፍተኛ ረዳት ዩሪ ኡሻኮቭ የሚስተር ፑቲን ንግግር ነው ተብሎ በኢጣሊያ ጋዜጣ የተጠቀሰው አስተያየት የተዛባ ትርጉም ይዞ ነው የወጣው ብለዋል በትናንት ዕለት የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ሩሲያ ግልጽ ወረራ እያካሄደችብኝ ነው ሲሉ ክስ ማሰማታቸው ይታወሳል። ኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት እንደገለጠው ሩሲያ ዩክራይን ውስጥ ቢያንስ አንድ ሺህ ወታደሮች አሏት። ሩሲያ ግን ታስተባብላለች። ዜናው አበቃ። አመሰግናለሁ አዲሱ። ከምሽቱ ሶስት ሰዓት ደግሞ በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንጠብቀዋለን። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የሁለት አሳታሚ ድርጅቶች ስራ አስኪያጆች በጋዜጣ ጥሪ እንዲደረግላቸውና በአጭር ጊዜ ውስጥ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤት ትናንት ታዟል። አዲስ ዘመን ጋዜጣ ትእዛዙ እንደደረሰው አቃቤ ህግ እንዲያረጋግጥም ጥብቅ ትእዛዝ ተሰጥቶታል። መለስካቸው አማሃ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት 16ኛውን ወንጀል ችሎት እንደተሰየመ የዮፋ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ ፋጡማ ኑርዬ ኢማም ቀደም ሲል በተሰጠው የፍርድ ቤት ትእዛዝ መሰረት በአዲስ ዘመን ጋዜጣ የተደረገላቸው ጥሪ መፈጸሙን የሚያረጋግጥ የጋዜጣውን ቅጂ ዐቃቢ ህግ እንዲያቀርብ ጠይቋል። ዐቃቢ ህግ የተሰጠው የፍርድ ቤት ትእዛዝ እንዳልተፈጸመ ገልጾ ይሄ ለምን እንደሆነም አብራርቷል። እንደ ዐቃቢ ህግ ገለጻ አዲስ ዘመን ጋዜጣ ጥሪውን ለማተም ያልቻለው የቀረበለት የሥራ ትዕዛዝ ትክክለኛውን የአሰራር ደንብና ስርዓት ተከትሎ ያልሄደ ስለነበረና ድርጅቱ የሚጠይቀው ክፍያም ስላልተፈጸመ ነው። አቃቤ ሕግ በመቀጠልም ፍርድ ቤቱ አንድ ተጨማሪ ተለዋጅ ቀጠሮ ቢሰጠው ትዕዛዙን በአጭር ጊዜ ውስጥ ተፈጻሚ እንደሚያደርግ አስረድቷል። ፍርድ ቤቱም ይህ ጉዳይ ከሚገባው በላይ እንደተጓተተና ተከሳሽ የቀረበለትን ክስ በአምስት ቀን ውስጥ ተመልክቶ መልስ መስጠት እንዳለበት ሕጉ በአስገዳጅነት የሚያዝ ስለሆነ ይህ መከበር እንደሚገባው አሳስቧል። ስለሆነም አቃቤ ሕግ በአስቸኳይ የጋዜጣው ጥሪ ተፈጻሚ እንዲሆን እንዲያደርግ፣ ተከሳሽም በሬጅስትራር በኩል የክስ ማመልከቻቸውን ወስደው መቃወሚያ ካላቸው ለጳጉሜ 3 ቀን 2006 ዓ.ም ቀርበው እንዲያሰሙ ትዕዛዝ ሰጥቷል። የሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ እንዳልካቸው ተስፋዬም በተመሳሳይ ሁኔታ የጋዜጣው ጥሪ ሳይደረግላቸው መቅረቱን አቃቤ ህግ አስረድተዋል። ፍርድ ቤቱ ይህን አዳምጦ ተመሳሳይ ትዕዛዝ በመስጠት አቃቤ ህግ የፍርድ ቤቱ ትዕዛዝ ለአዲስ ዘመን መድረሱን የሚያረጋግጥ ማስረጃ እንዲያቀርብም ጥብቅ ትዕዛዝ ሰጥቶ ሁለቱም ተከሳሾች በተመሳሳይ ቀን ማለትም ጳግሜ ሶስት ቀን 2006 ዓ ም የክስ መቃወሚያ ካላቸው ቀርበው እንዲያሰሙ ትዕዛዝ ሰጥቷል። ፌዴራል አቃቢ ህግ የሁለቱን አሳታሚ ድርጅቶች ሥራ አስኪያጆች ህዝብን ለዓመፅ በማነሳሳትና ህገ መንግስታዊውን ስርዓት በኃይል ለማፍረስ በሚደረጉ ወንጀሎች የከሰሳቸው መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። እዛው መለስካቸው ጋር ያቆየናል። በምዕራባውያን መንግስታት እርዳታና በኢትዮጵያ መንግስት ድጋፍ በመንቀሳቀስ ላይ ያለው የሀገራዊ ተጠያቂነት መርሃ ግብር በመንግስት ለህብረተሰቡ የሚሰጡ አገልግሎቶች እንዲሻሻሉ መርዳቱ ተገልጿል። መለስካቸው አመሀ ባደረሰን ዘገባ በአገልግሎት ሰጪዎችና ተቀባዮች መካከል የተሻለ መግባባት ተፈጥሯልም ይለናል። የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር የአሳታፊ ቪዲዮ ፊልም ውድድር አሸናፊዎችን በሸለመበት ወቅት ባስራቸው የጽሑፍ መግለጫ እንዳመለከተው የመርሃ ግብሩን ዓላማ ጠቁሟል። በመግለጫው አባባል መርሃ ግብሩ ዜጎችን ትኩረት የሚሹና ተጋላጭ የህብረተሰብ ክፍሎችንና የመንግስት አካላትን አቅም በማጎልበት አምስት የመሰረታዊ አገልግሎቶች በትምህርት፣ በጤና፣ በውሃና በአካባቢ ንጽህና በግብርናና የገጠር መንገዶች መሰረታዊ የአገልግሎቶች ጥራት እንዲሻሻል በጋራ እንዲሰሩ በማድረግ የዜጎች ፍላጎቶችና ድምፃቸው እንዲሰማና አገልግሎት ሰጪዎች ምላሽ እንዲሰጡ መድረክ ይፈጥራል ይላል። መርሃ ግብሩ በስራ ላይ ከዋለ በኋላ የተገኘውን ውጤት በተመለከተ በመርሃ ግብሩ የስራ አመራር ኤጀንሲ ምክትል የቡድን መሪና የፋይናንስ ስራ አስኪያጅ አቶ ዘመድኩን አበበ እንዲህ ብለዋል። ማብረት የጠያቂነት አንደኛ ትልቁ ያገኘው ውጤት ምንድን ነው? በሰርቪስ ተቀባዩና በሰርቪስ አቅራቢው መካከል ጥሩ የሆነ ኮንስትራክቲቭ ዲያሎግ በማድረግ ሰርቪስ ኢምፕሩቭ እንዲደረግ አስችሏል። ከዛ በተጨማሪ አገልግሎት ሰጪዎች አገልግሎቱን ለማሻሻል በተቻለ አቅም ሪስፖንሲቭ ለመሆን እየሞከሩ ነው ያሉት በመርሃ ግብሩ ተጠቃሚ ከሆኑት መካከል ከመተሐራ መጥተው የሽልማት ስነ ሥርዓት የተካፈሉት ወይዘሮ ፌሩዝ መሐመድ በአካባቢያቸው መርሃ ግብሩ ያመጣውን ለውጥ ያስረዳሉ። ፕሮግራሙ ከመጀመሩ በፊት የጤና ያው በጤና ላይ መታራ ላይ የሚሰራው በጣም ችግር ነበረ። ካሁን በፊት ጤና ጣቢያ ነበረን። ያ በተፈጥሮ ምክንያት ውሃ ወስዶት ለሶስት ዓመት በግለሰብ ቤት ውስጥ ነበረ፣ በየወሩ በኪራይ ቤት ውስጥ ነበረ የሚኖረው። ሽንት ቤት አልነበረውም፣ ማዋለጃ አልነበረውም፣ ላቦራቶሪ አልነበረውም። በጣም በቃ ንጽህናውን ባልጠበቀና ጠባብ ቤት ውስጥ ነበረ የሚኖረው። እያየን ዝም ብለን ከማማት ውጪ ግልጽና ግልጽ የምንናገረው ነገር አልነበረም። መርሃ ግብሩ ያስገኛቸውን ለውጦች በመመዝገብና ለህዝብ ተደራሽ እንዲሆን በቪዲዮ ውድድሩ ያሸነፈው ሪዲም ዘ ጀኔሬሽን የተባለ መንግስታዊ ያልሆነ ድርጅት ነው። በሁለተኛነትና በሶስተኛነት የተከተሉት የአማራ ልማት ማህበርና አክሽን ፎር ሰልፍ ሪላያንስ እንደ ቅደም ተከተላቸው ነው። የመሠረታዊ አገልግሎቶች ማሻሻያ ፕሮግራም ድጋፍ የሚያገኘው በአብዛኛው ከምዕራብ አውሮፓ ሀገሮች እንደሆነ ይታወቃል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁኝ። ወደ ተከታዩ ዘገባ እናልፋለን። ምዕራብ አፍሪካ ውስጥ እስካሁን ከ1500 የሚበልጡ ሰዎች ለገደለው የኢቦላ ቫይረስ መከላከያ ክትባት ሙከራ በማፋጠን ላይ መሆኑን አንድ የዩናይትድ ስቴትስ የጤና ተቋም አስታውቀዋል። የአሜሪካ ድምጿ ካሮል ፒርሰን ይህን ሙከራ ሂደት በበላይነት የሚቆጣጠሩትን የተላላፊ በሽታዎች ባለሙያ እና አስተባባሪ ዶክተር አንቶኒ ፋውችን አነጋግራ የዘገበችውን ቆንጅታዬ ታቀርበዋለች። ተመራማሪዎች ዝንጀሮዎች የኢቦላ ቫይረስ እንዳይዛቸው የሚከላከል ክትባት አግኝተዋል የኢቦላ ክትባቱ ሰው ላይ ይሰራ እንደሆን ሙከራው እንዲፋጠን ያደረገው የምዕራብ አፍሪቃው የወረሽኙ አሳሳቢ ሁኔታ ነው ክትባቱ ለሰዎች ቢሰጥ ይሰራ እንደሆነ ሳይንቲስቶች ማወቅ አለባቸውና በብሔራዊ የጤና ተቋም ናሽናል ኢንስቲትዩት ኦፍ ሄልት ኤንአይኤች የክትባቱ ሙከራ ዋናው ተቆጣጣሪ ዶክተር አንቶኒ ፋውቺ ናቸው ሚዛናዊነት ባለው መንገድ መካሄድ አለበት በአፋጣኝ ለሚያስፈልጋቸው ሰዎች ፍቱን የሆነ ክትባት ማግኘት ያስፈልጋል በዚያው መጠን ደግሞ ክትባቱ ይሰራል አይሰራም፣ ጉዳት ያስከትል ይሆን ለሚሉ ጥያቄዎችም ትርጉም ያለው መረጃ ማግኘት በሚቻልበት መንገድ ማካሄድ ይገባል። የተገልጋዩን ደህንነት ማረጋገጥ ወሳኝ መሆኑን ዶክተር ፋውቺ ያስረዳሉ። በሽታ ይከላከላሉ ብለን ያሰብናቸው ክትባቶች ጭራሽ የባሰ ውጤት ያመጡበት ጊዜም አለ። ሁሉ ነገር በጥሩ ሁኔታ ከተከናወነ ቀጣዩ እርምጃ የኢቦላ ወረርሽኝ ባለባቸው ሀገሮች ሰፋ ያለ የክትባት ሙከራ ማካሄድ ይሆናል ያም በሳይንሳዊ መንገድ ነው መካሄድ ያለበት ክትባቱን የሚወስዱት ሰዎች ላይ ክትትል ማድረግ ያስፈልጋል የክትባት ሙከራ የሙከራ ሂደት ላይ ባለ መድኃኒት የኢቦላ ታማሚን ለማከም ከመሞከር ጋር በጣም የተለየ መሆኑን ዶክተር ፋውቺ ያስረዳሉ ሌላ ምንም አማራጭ ለሌለው በጣም የታመመ ሰው መድኃኒት መስጠት እንደማለት አይደለም። ክትባት የሚሰጠው ለጤነኛ ሰው ነው። ስለዚህ ጤናማውን ሰው ለጉዳት እንዳያጋልጠው የሚለው በጣም ትልቅ ትኩረት የሚሻ ነገር ነው። ያኛው ደግሞ በጣም በጠና የታመመና ሌላ አማራጭ መድኃኒት በሌለበት ሁኔታ ያለ ነው። ስለዚህ ሁለቱ በጣም ይለያያሉ። አንዱ በከፍተኛ ደረጃ አሳሳቢ የሆነው ወረርሽኙ በአፋጣኝ እየተዛመተ ባለባቸው ሀገሮች ያለው የመሰረተ ልማት ደካማነት ነው። ከፍተኛ የዶክተሮች የቫይረሱ መከላከያ ቁሳቁስና የሕክምና ማዕከሎች እንዲሁም የመድኃኒት እጥረት አለ። የዓለም የጤና ድርጅት እነዚህን ችግሮች ለመፍታት የሚውል ግማሽ ቢሊዮን ዶላር እንዲሰጥ እየጠየቀ ነው። ሰፋ ባለ መልኩ የክትባቱ ሙከራ እንዲካሄድ ከተወሰነ የሚጀመረው በሚቀጥለው የአውሮፓውያን ዓመት መግቢያ ላይ ይሆናል ተብሏል። እስከዚያ የምዕራብ አፍሪቃው የወረርሽኙ ይዞታ በተሻለ በቁጥጥር ስር ይውላል ብለው ዶክተር አንቶኒ ፋውቺ ተስፋ ያደርጋሉ። ሆኖም ክትባቱ ስኬታማ ቢሆንም እንኳን ለአሁኑ ወረርሽኝ ምላሽ እንደማይሆን ነው የሚያስገነዝቡት። አሁን ወረርሽኙ አለ፣ መከላከያ ክትባት የለንም፣ ገና መላመት ደረጃ ላይ ነው፣ መድኃኒት የለንም። በሽታውን ለመቆጣጠር አሁን ያለን መንገድ የታመሙትን ለይቶ ለብቻ ማቆየት፣ ከታመሙት ጋር የተገናኙ ሰዎች ላይ ክትትል አድርጎ የንክኪያቸውን ፈለግ ማግኘት ይቻላል የሚል ተስፋ ነው። ያ ነው ወረርሽኙን በቁጥጥር ስር የሚያውለው። በአሁኑ ጊዜ ይህን ወረርሽኝ ለመዋጋት ያለው ትልቁ መሳሪያ መጠንቀቅና መከላከል መሆኑን የጤና ባለሥልጣናትም ያስገነዝባሉ። ተከታዩ ዘገባ ወደ ምዕራብ አፍሪካ ይወስደናል። የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ስርጭት ነው። ሰሜን ማሊ ውስጥ ዘላቂ ሰላም ያስገኛል በተባለ ስምምነት ደንቦች ላይ ለመወያየት የመንግስቱ ባለሥልጣናትና የቱአሬግ አማጽያን አልጄሪያ ዋና ከተማ አልጀርስ ላይ ተሰብስበዋል። ንግግሮቹ የሚያተኩሩት በጸጥታና ስፋት ያለውን የሀገሪቱን ግዛት ከማስተዳደር ጋር በተያያዙና ሌሎችም የፖለቲካ ጉዳዮች ላይ መሆኑ ታውቋል። ካታሪና ሆዬ ከማሊ ዋና ከተማ ባማኮ የላከችው ዘገባ አለ የሰሜን ማሊዎቹ ተገንጣይ ታጣቂ አማጺያንና የሀገሪቱ መንግሥት ሰዎች ወደ አልጀርሱ ጠረጴዛ የተመለሱት ሦስት ዓመቱን ላስቆጠረው ቀውሳቸው ማርገቢያና ማምከኛ መፍትሄ ያገኛሉ ከሚል ተስፋ ጋር ነው። ባለፈው ሐምሌ፣ ተደራዳሪዎቹ ሲለያዩ ዘላቂ ወደሆነ መፍትሄ ያደርሰናል ባሏቸው የጸጥታና የፖለቲካ ጉዳዮች ላይ የሚነጋገሩባቸውን መሠረታዊ ሐሳቦችና አያያዛቸውን የሚጠቁም ቢጋር አዘጋጅተውና እርሱንም ፈርመው ነው። በዚያ አብይ መመሪያ መሰረት ተገንጣይ አቋም ይዘው ተነስተው የነበሩት ሰሜንተኞቹ ተዋረጎች ያንን ጥያቄያቸውን አሁን ትተው ራሱን የቻለ መንግሥት ከመመስረት ይልቅ ይበልጥ ነጻነት ያለው የራስ ገዛ አስተዳደርን በመመስረት ላይ አተኩረዋል። ይሁን እንጂ ያ የራስ ገዛ አስተዳደር ማለት ምን ማለት እንደሆነ፣ የባማኮ ሥራ ምን ሊሆን እንደሚችል፣ በጎሳ የተለያዩ ዜጎቿ በሚኖሩበት በዚህ ስፋት ያለው ክልል ላይ ገዢው ማን ሊሆን እንደሚችልና ማህበረሰቦች አስተዳደሮቻቸውን እንዴት ማዋቀር እንደሚችሉ ገና በግልጽ የተቀመጠ ሰነድ የለም አማጺያኑ እያቀረቡ ያሉት ሐሳብ የማዕከላዊውን መንግሥት መዋቅር ማላላትና ሥልጣን ወደ ታች ማከፋፈል የሚል ነው ባማኮ ከላይ ሆና የምትከታተለው አስተዳደር በአካባቢ ሥልጣናት እንዲዘረጋ ነው ተዋረግ እየጠየቁ ያሉት ነገር ግን ይህ አሰራር ቀደም ሲል ተሞክሮ አልሰራም የሚሉ አሉ አሁን ባለንበት ሁኔታ ስምምነት ላይ የመድረሳችን ጉዳይ እጅግ አስፈላጊ ነው ሲሉ በማሊ የተባበሩት መንግሥታት ድርጅት ልዑቅ የሰብአዊ ጉዳዮች አስተባባሪው ዴቪድ ግሬስሊ አሳስበዋል። ያለ ስምምነት መረጋጋት አይኖርም። ምናልባትም ሁኔታዎች ይበልጥ ወደ መበላሸትና ወደ መባባስ ሊሄዱ ይችላሉ። ይህንን የሚፈልግ ደግሞ ማንም የለም። የቱ አረግ አማጽያን የዛሬ ሶስት ዓመት አካባቢ በአውሮፓውያኑ የዘመን አቆጣጠር በ2012 ዓመተ ምህረት መጀመሪያ ላይ ማለት ነው አዲስ ጸብ ቀስቅሰው ከመንግሥቱ ኃይሎች ጋር ወደ ብረት ግብግብ መግባታቸው በሀገሪቱ ውስጥ መፈንቅለ መንግሥት እንዳስከተለ ይታወሳል። ደግሞም ሰሜኑ ግዛት በእስላማዊ ታጣቂዎች እጅ ወደቀና በቀጣዩ ዓመት ባለፈው የአውሮፓ ዓመት ውስጥ ማለት ነው ፈረንሳይ ጦር የላከችበትን ሁኔታ ፈጠረ። አንዳንድ በአደንዛዥ እጽዋትና ቅመማ ቅመም ዝውውር ላይ ይሠራሉ፣ ከሽብር ጋርም ቁርኝት አላቸው የሚባሉ የታጠቁ ቡድኖች ዛሬም ቢሆን በሀገሪቱ የሰሜን አካባቢዎች እየተንቀሳቀሱ ለማሊ ብቻ ሳይሆን ለአጎራባቾቹ ኒጀር እና አልጄሪያም ብዙ ስጋትን ደቅነዋል። በመቶ ሺዎች የሚቆጠሩ የማሊ ስደተኞች ሞሪታንያና ቡርኪና ፋሶ መጠለያ ሰፈሮች ውስጥ ይገኛሉ። በዚያ ላይ ማሊያውያን ከቀን ወደ ቀን እያደገ በመጣ ሁኔታ ባርካኔ የሚል መጠሪያ ባለው የፈረንሳይ ጸረ ሽብ ወታደራዊ ዘመቻ እየተሰላቹ ነው ይባላል። መንግስትም አማጽያኑም በችግሮቻቸው ላይ ለመስራት ለሁለቱም የሚመች መፍትሔ ለማግኘት ዝግጁ ናቸው ይላሉ የሰብአዊ ጉዳዮች አስተባባሪው ዴቪድ ግሪስሊ። ሁሉም ለሰሜን ማሊ ችግር የመጨረሻ መፍትሄ ማግኘት እንደሚፈልግ እየተናገረ ስለሆነ ትርጉም ያለው ለውጥ እንጨብጣለን የሚል ተስፋ አለ። በዚህ የአልጀርስ ስብሰባና በሰሞኑ ንግግር ስምምነት ላይ የሚደረስ ከሆነ ለግማሽ ምዕት ዓመት ለዘለቀው በማሊ መንግሥትና በተለያዩ የተዋረግ ተገንጣይ ንቅናቄዎች መካከል ስር ሰዶ ለኖረው ወታደራዊ መናቆርና የሀገር ውስጥ ትንቅንቅ አንዳች ዘላቂ መድኃኒት ተገኘ ማለት ነው ይላሉ ታዛቢዎች። አሁን ከምሽቱ አንድ ሰዓት ከ20 ነው። አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው የምትከታተሉት። እስከ ምሽቱ አንድ ሰዓት ተኩል ይቆያል ዝግጅታችን። አዲስ አበባ በተካሄደው የአፍሪቃ ነጋዴ ሴቶች ሴሚናር ላይ የተሳተፉ ኢትዮጵያውያን ከአቻዎቻቸው ጋር ለመናገድ የሚያስችሉ ግንኙነቶችን ማድረጋቸውን ባለፈው ሳምንት ተናግረዋል። ሴቶች በተመሳሳይ ችግርና ሁኔታ ውስጥ ካለፉ የጾታ አጋሮቻቸው ይበልጥ መማር እንደሚችሉ የገለጹት የኢትዮጵያ ኢንቨስትመንት ምክትል ዋና ዳይሬክተር ወይዘሮ ልኬለሽ አባይ ደግሞ እንደዚህ አይነቱ መድረክም የራሱ አስተዋጽኦ ያደርጋል ሲሉ አስረድተዋል። እስክንድር ፍሬው ዝርዝር አለሁ። የአፍሪካ ነጋዴ ሴቶች መድረክ በተለይ የኢትዮጵያ የደቡብ አፍሪካና የደቡብ ሱዳን ሴቶች የተካፈሉበት ነው። የተዘጋጀው ደግሞ በፓን አፍሪካ የንግድና ኢንዱስትሪ ማህበራት ምክር ቤት ነው። ጥናታዊ ጽሁፎች፣ የአሰራር ተሞክሮዎችና ሴቶች የሚገጥሟቸው ችግሮች በመድረኩ ተዳሰዋል። መድረኩን በንግግር የከፈቱት የኢትዮጵያ ኢንቨስትመንት ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ልኬለሽ አባይ ሴት ነጋዴዎች ከወንዶች የተለዩ ችግሮች እንዳሉባቸው ገልጸዋል። ወይዘሮ ልክ የለሽ ለቪኦኤ ሲናገሩም ይህንኑ አብራርተዋል። አሁን ሁሉም ወጣትም፣ ሴትም፣ ሌላውም የየራሱ የሆነ በሚፈልገው ነገር ላይ ልዩ ፍላጎት አለው። አሁን ወደ ሴቶቹ በምንመጣበት ጊዜ ቅድምም አንስተኸው ከነበረው ጥያቄ አንጻር ምን የተለየ ነገር አላቸው የሚለው ነገር እንደ አፍሪካ የምንወስደው እንደ ኢትዮጵያ ብንወስደው ሴቶች ቅድምም እንዳልኩት በፖለቲካውም ዙሪያ ሆነ በኢኮኖሚው ዙሪያ የዳበረ ልምድና ተሳትፎም ተጠቃሚነትም አልነበረንም። ስለዚህ ይሄ በቢዝነስ ላይ ለየት ብሎ ሴቶች ለብቻቸው መወያየቱ በጣም አስፈላጊ ነው። ምክንያቱም ሴቶች፣ ሴት ባለሀብቶች፣ ሴት ነጋዴዎች፣ ሴት ኢንቨስተሮች በመሆናቸው ብቻ የሚገጥማቸው ለየት ያለ ሁኔታ ስላለ ማለት ነው። በመጀመሪያ ደረጃ ያው ቅድምም እንዳልኩት ቀደም ሲል በኢኮኖሚው ዙሪያ ሴቶች ብዙ ተሳትፎ አልነበረንም። አብዛኛው የኢኮኖሚ አውታር ተይዞ የነበረው በወንዶች ነው። አሁን ነው በቅርብ ጊዜያቶች እየተበረታቱ ወደ ኢንቨስትመንቱም ወደ ንግዱም እየገቡ ያሉት። ስለዚህ የዳበረ የኢኮኖሚ ኢኮኖሚ አቅም የለም። የዳበረ ኢኮኖሚ አቅም በሌለበት ደግሞ ኢንቨስት ላድርግን ብትል ልነግድን ብትል ያው የሚገታህ ነገር አለ ማለት ነው። በሁለተኛ ደረጃ ወደ ስራው አሁን ስለሆነ እየገቡ ያሉት በቅርብ ጊዜ ስለሆነ ንግድን የመምራት ኢንቨስትመንትን የመምራት አቅሙ፣ ልምዱ፣ ተሞክሮ ራሱ የለም። በሶስተኛ ደረጃ ደግሞ የገንዘቡም የመምራቱም አቅም እንዳለ ሆነው ኢቨን የተሻለ ልምድም ከአንዷ አንዷ አንዲት ሴት ባለ ባለሀብት፣ ከአንድ ወንድ ባለሀብት ከምታገኘው ልምድ ይልቅ ተመሳሳይ ከሆነችው ከሴቷ የምታገኘው ልምድ የበለጠ ይጠቅማታል። ምክንያቱም ቅድም ባልኳቸው ምክንያቶች ማለት ነው። ስለዚህ እነዚህን ችግሮች ሲጀምር ለመፍትሄ መሆን የሚቻለው ከመንግስታት ከሀገራት፣ ከወንዶች ሳይሆን ሴቶች በራሳችን የመፍትሄው አካል መሆን ስንችል ነው። ለዚህም ነው የዛሬው ውይይት ያስፈለገበት ምክንያት የሚመስለኝ እርስ በርስ በተለያዩ የአፍሪካ ሀገራት ውስጥ ያሉ ሴት ባለሀብቶች ተሞክሯቸውን፣ ድክመቶች ልጆቻቸውን ብቻ ሳይሆን ልምዶቻቸውን ያካበቷቸው ልምዶችን፣ ንግድን፣ ኢንቨስትመንትን በመምራት ዙሪያ ያላቸውን ልምድ ሼር ያደርጋሉ። እንደገናም ደግሞ ያጋጠሟቸው ችግሮችም እንዴት እንደፈቷቸው ሼር የሚያድርጉበት ወይም የሚጋሩበት እድል ይኖራቸዋል። አንድ ላይ መሆን ደግሞ በጎ ተጽዕኖ ለማሳደርም ጠቃሚ ነው። እዚህ አዲስ አበባ ውስጥ ነው እየተካሄደ ያለው። አዲስ አበባ ደግሞ የአፍሪካ ህብረትና ሌሎች የአፍሪካ አቀፍ የሆኑ ድርጅቶች መቀመጫ ናት። ስለዚህ እነዚህ ሴት ባለሀብቶች እዚህ በሚወያዩበት ጊዜ እዚህ የሚቀርቡ ፕሬዘንቴሽኖች ንግ ችግሮች አንዳንድ የአቋም መግለጫም ካላቸው እነዚህ ሁሉ በየሀገራቱ ባሉ አመራሮች ላይ ወይም ባለድርሻ አካላት ላይ በጎ ተጽዕኖ ለማሳደርና ድጋፍም ለማግኘት እድሉ ይፈጥርላቸዋል የሚል እምነት ነው ያለኝ። በመድረኩ ላይ የተሳተፉ ኢትዮጵያውያን ነጋዴ ሴቶችም ከአፍሪካውያን አቻዎቻቸው ጋር የንግድ ልውውጥ ለማድረግ እድር እንደተፈጠረላቸው ተናግረዋል። የኢትዮጵያ ሴት ላኪዎች ማህበር ፕሬዝዳንት የሆኑትና በአብዛኛው በግብርና ላይ መሰማራታቸውን የገለጹት ወይዘሮ ሀዲያ መሀመድ ጎንጂ ከልምዳቸው ጭምር በመነሳት ችግሮቹን ለቪኦኤ አብራርተዋል። አክሴስ ቱ ፋይናንስ ላይ ሌላ ሌላ ኤክስፖዘር ላይ፣ ኮንፊደንስ ላይ ብዙ ብዙ ነገር ላይ ችግር ስላለ ለገንዘብ አቅርቦት ላይ ገንዘብ ለማግኘት ፋይናንስ ለማግኘት ለምሳሌ ማንም ጋራንትን ኮላቴራል ይፈልጋል። ኮላቴራል የወንዶች ነው። ብዙ ጊዜ ቤቶች የወንዶች ናቸው እና ልምድ የለም። ደግሞ ባንኩም ሌሎቹ ፋይናንሰሮችም ብዙ ጊዜ በወንዶች ላይ ነው ሞር እምነት ያላቸው። ግን አሁን ሲታይ በኤክስፔሪንስ ከብዝነስ ባለሁትም አለም ከሌሎቹም ጋር አሁን ሌሎቹም አገር በየቦታው መን ፋይናንስ ውስጥ አለሁኝ ስለምሰማ ጥሩ ከፋይ ጥሩ ቃል ጠባቂ ሴቶች ናቸው። ፌል ብዙ ጊዜ ፌል አያረጉ። ሴቶች ጥሩ ከፋይ ሲሉ ምን ማለት ነው? ውጤቱ ቶሎ ገንዘብ ካበደሯቸው ቶሎ ይመልሳሉ። አዎ ይመልሳሉ። ፌል አያደረጉም። ቃላቸውን ያከብራሉ እና ያንን ነገር ፍልፊት ያደርጋሉ። ለዚህ አሁን ኮንፊደንስ እያገኙ ሄዱ እና እነሱም ሌሎቹም ፋይናንሰሮቹም እስካሁን ድረስ ሴት ሲሉ እንዴት ይሆናል የሚለውን ወደፊት ማድረግ ጀመሩ እና ሴቶች ደግሞ አፍሪካ ሀገር ውስጥ አንተዋወቀም ኔትወርኪንግ የለም እና አሁን ለምሳሌ ለንደን ብትሄድ የጋና ፕሮደክት የኢትዮጵያ ፕሮደክት ምናምን ታያለ። ጋና ብትሄድ ወይ ደግሞ ኬንያ ብትሄድ ብዙ አታይም። ትንሽ ሰዎቹ በቦርደር እየሰረቁ የሚሄዱት ነው እንጂ ኦፊሻሊ እንደዚህ ትሬድ አናረግም። ስለዚህ ይሄ ሁሉ ሊንክ ቢኖር በደንብ አፍሪካ ከማንም ትልቅ አገር ትሆናለች እና ሴቶቹም ደግሞ ተቃርበናል። አሁን ወደ ኋላ ልል አልፈልግም። አይደለንም ደግሞ ከወንዶች ሞር ኦር ሌስ እኩል እየሆን ነው። መብለጥም አንፈልግም። በአዲስ አበባ የተዘጋጀው መድረክም ከወዲሁ ውጤት ማስገኘቱን ወይዘሮ ሀዲያ ይናገራሉ። አሁን ሊንክ ቢዝነስ ለማድረግ ይችላሉ። መረብ ይፈጥራሉ፣ ግንኙነት ይፈጥራሉ። ኔትወርኪ መረብ ይፈጥራሉ፣ አብረው ይገናኛሉ። አሁን ራሱ ከሳውዝ አፍሪካ የዲተርጀንትና የክሊኒንግ እቃ የጽዳት እቃዎች የጽዳት እቃዎች ለማምረት እዚህ አምሮታችሁ እንድትሰሩ ያንን እቃ እፈልጋለሁ እና ሰው እፈልጋለሁ አለች። ኦልሬዲ እኔ አሁን ኢትዮጵያ መን ኤክስፖርተር ራሶሲሽ እኔም ሆንኩ ሌላ ሰው ይሄን የሚፈልጋል አገናኛል ምክንያት አለው አድራሻ ውስጃ አለው እና የጽዳት አላቂ ቃ በጣም ተፈላጊ ነው። ኢትዮጵያ 93 ሚሊዮን ያለበት ህዝብ ነው። ይሄ ነገር ከውጭ ከምናመጣ እዚህ ብናመርተው ብንሰራው በጣም ቆንጆ ነው። እስከዛ ድረስም ደግሞ በኤክስትራክት የሆነውን ጭማቂ የሆኑ እቃ አምጥተን እዚህ አባስተው ድልት አድርጎ ማካፈልም ይቻላል። ከደቡብ አፍሪካና ከደቡብ ሱዳን የመጡ ተሳታፊዎችም ከልምድ ልውውጡ ተጠቃሚ መሆናቸውን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ወደ መጠናቀቁ ነው። እስከ ፍጻሜው ድረስ ጥቂት መረጃዎችን እንሰጣችኋለን። እንደዚሁም የበዓል ሰሞን አዝማሚያ ሽታው እየቀረበ አይደለም? እንግዲህ ትንሽ ሞቅ የሚያደርግ ሙዚቃ እንሰጣችኋለን። በ13 ወር ጸጋ እስከምንቆይ ድረስ አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 13 ብር ከ73 ሳንቲም ተመንዝሯል። በነገራችን ላይ አንድ የኢትዮጵያ ብር እጆ ላይ ካለ በአሜሪካ ምንዛሬ 05 ሳንቲም አሎት ማለት ነው። በኢትዮጵያ ሚቴሮሎጂ ኤጀንሲ ድርጅት ትንበያ መሰረት ነገ ነሐሴ 28 ረቡዕ ማለት ነው። ከፊል ደመናማ ከሚሆነው ከጎዴ በስተቀር አብዛኞቹ የኢትዮጵያ ክፍሎች ዝናባማ ይሆናሉ። አዲስ አበባ ከፍተኛ ሙቀቱ 13፣ ዝቅተኛው 20 ይሆናል። ልክ የዛሬ 2504 ዓመተ ምሕረት በዛሬዋ ዕለት ግሪካውያንና የፋርስ ተዋጊዎች ማራቶን ላይ ይጋጠማሉ። አሸነፉ። ከዚያም ፊልፒደስ እጅግ ድንቅ በሆነ ሩጫው የብስራቱን ዜና ወደ አቴና ይዞ ከነፈ። ፊሊፒደስ ያችን ዜና ተነፈሰና ወድቆ ሞተ። ከዛ በኋላ እስከ ዛሬ ድረስ በታሪካችን ውስጥ ላለው የማራቶን ውድድር መሠረቱን ጣለ። ፊሊፒደስ ሲሞተው በ490 ዓመተ ዓለም ልክ በዛሬው ዕለት ነበረ። 13 ቱር ጸጋ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኃይሉ ታምራት እንደዚሁም ግሬግ በርንስ፣ እኔም ማስተናጋጃችሁ ሰሎሞን አባተ በዚሁ እንሰናበታለን። ጤና ይስጥልኝ። ብረው ይቆዩን በሚል ጫታ የልጅ ምርቃን የአባ ስጦታ This program has come to you from the Voice of America, Washington.